ለአስራ ሁለተኛ ክፍል መልቀቂያ ፈተና የጊዜ ሰለዳ ውዝግብ መፍትሄ ማግኘት የሚቻለው በፖለቲካ ሳይሆን ሙያዊ በሆነ መንገድ ነው ሲሉ የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ተናገሩ። ብዙ ጊዜ በትምህርት ዓለም ያሳለፉት ፕሮፌሰር እንደተናገሩት የፈተናው ጊዜ እንዲራዘም የኦሮሚያ ክልል ተማሪዎች ያቀረቡት ምክንያት አሳማኝ ነው። እስክንድር ፍሬው ነው ያነጋገራቸው። የኢትዮጵያ የ12ኛ ክፍል መልቀቂያ ፈተና የጊዜ ሰሌዳ ማነጋገሩን ቀጥሏል። ተማሪዎች፣ መምህራንና የትምህርት ባለሙያዎችም የበኩላቸውን አስተያየት እየሰነዘሩ ነው። ፈተናው ከተቋረጠበት ግንቦት 22 እስከ ዛሬ በመንግስትና የፈተናው ቀን እንዲራዘም በሚጠይቁ ወገኖች መካከል የሚያገባባ ሁኔታ አልተፈጠረም። ግንቦት 22 ተጀምሮ የነበረው ፈተና እንዲቋረጥ የወሰነው የትምህርት ሚኒስቴር ከሰኔ 27 እስከ 30 እንዲሰጥ የወሰነው በማግስቱ ነበር። መጠባበቂያ ፈተና ተዘጋጅ ተሰርቶ እንደነበር በመግለጽ ካለፈው ህዳር ጀምሮ በኦሮሚያ በተካሄደው የተቃውሞ እንቅስቃሴ ምክንያት ተማሪዎች በቂ የመዘጋጃ ጊዜ እንዳላገኙ የሚናገሩ ወገኖች ግን አዲሱ የጊዜ ሰሌዳም ቢሆን መራዘም እንዳለበት እያሳሰቡ ነው። ሰሞኑን የአሜሪካ ድምፅ ያነጋገራቸው በኦሮሚያ ክልል የሚገኙ አንዳንድ ተማሪዎችም አዲሱ የጊዜ ሰሌዳም ቢሆን በቂ የዝግጅት ጊዜ እንደማይሰጣቸው አስረድተዋል። የተቃዋሚው መድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ለበርካታ ዓመታት በመምህርነት የሰሩ የደርግን መውደቅ ተከትሎ በተቋቋመው የሽግግር መንግስትም በምክትል የትምህርት ሚኒስትርነት ያገለገሉ ናቸው። የፈተናው ጊዜ ይበልጥ እንዲራዘም እየጠየቁ ያሉ የኦሮሚያ ክልል ተማሪዎች አሳማኝ ምክንያት እንዳላቸው ያብራራሉ። በኦሮሚያ ክልል እንቅስቃሴውን የብሶት እና የተቃውሞ እንቅስቃሴውን የመሩት በአብዛኛው የሁለተኛ ደረጃ ተማሪዎች ናቸው። እድሜያቸውም በዚያ ክልል እንደመሆኑ እና ይሄ ሁሉ ምናልባት በመቶ ሺዎች የሚቆጠር ወጣት ባልተዘጋጀበት ሁኔታ ፈተና ያንስጥ ማለት አንደኛ ያ ፌዴራል መንግስት ቢሮ የተቀመጠው ሁሉንም ዜጋ ለማገልገል እንደመሆኑ የተከሰተውን ሁኔታ ግንዛቤ ውስጥ አስገብቶ የጊዜ መሸጋሸግ ማድረግ ማንም ሊነግረው አይገባም። ከዚያም በላይ በትምህርት ገበታ ላይ ሳይኮን ተቀረው አመቱን ሙሉ ሳያቋርጥ ከተማረው ጋር በእንትን አይደለም በስኬል አይደለም እንዲ አልፋቸው ወደቃቸው የሚባለውን ጥያቄ ማንሳት ተገቢ ነው። የጠየቁትም መንግስታችን ነው ብለው እሱኑ ነው የጠየቁት አይደለም። ስለዚህ ጥያቄውም እንደውም በአክብሮት ነው ማለት ይችላሉ። መብታቸውም ነው መጠየቅ እዚያ ውስጥ ምናልባት አንድ ቀን ሰልፍ ወጥቶ የማያውቅ ግን ትምህርት ቤቱ ስለተዘጋ ባን ተማሪ አለ። ለችግሩ እልባት ማግኘት የሚቻለውም በፖለቲካ ሳይሆን ሙያዊ በሆነ አግባብ በመንቀሳቀስ እንደሆነ ፕሮፌሰር በየነ ያምናሉ። ፕሮፌሽናሊዝም ባለው ባለሙያነት ባለው አግባብ ሊሰጥ የሚገባ ምላሽ እንጂ ባይልህ ዝም ብሎ ብለናል ብለናል ትፈተናላችሁ ትፈተናላችሁ ልወደቅ ለምን ይፈተናል ተማሪ ውጤቱ ውድቀት መሆኑን እያወቀ ለምን ይፈተናል? ስለዚህ ይሄ እውነቱ ፕሮፌሽናልዝም የሚጠይቅ መፈተን ማለት ምንድን ነው? ተማሪ የትምህርቱን መርሃ ግብር ጨርሶ አለ ወይ አሮል አላለም፣ በመሃሉ ምን የገቡ ሳንካዎች አሉ ተብሎ የሁሉ ተገናዝቦ ነው እኮ ፈተና የሚሰጠው። ዝም ብሎ ቀን ስለተቆረጠ ቁጥራቸው በጣም ሰፊ የሆኑ ወጣቶች እክል ባጋጠማቸው ሁኔታ አንዳንዶቹም ራሳቸው ያልፈጠሩ የዚህን ካልም ያልሆኑ ግን ሁኔታው ለዚያ አብቅቷቸዋል። ይሄንን በባለሙያነት በፕሮፌሽናሊዝም ምናምን ነው እንጂ የፖለቲካ እንደምታውና ምኑን ያደግ ከሌሎች ጋር እልህ ስለተጋባ ዲያስፖራ ያሉ ቀስቃሾች እንዲህ ስላሉ ሳለሆን በዛ መወሰን ያለበት የፈተና መውጣትና ከነመልሱ የመሰራጨት ሁኔታ በዚህ ደረጃ አጋጥሞ የማያውቀውም ሙያዊ በሆነ መንገድ ስለተሰራ እንደሆነ ፕሮፌሰር በየና አስታውሰዋል። ከዚህ በፊት እንደዚሁ ግጭቶች ተማሪዎች ክፍል አንገባም በዚህም በተማሪ እንቅስቃሴ ሴ ምክንያት ነው። ሳይክሎ አላቀርቶ አይደለም። ያኔ ፈተናውን ማኔጅ ሲያደርጉ የነበሩ ሲያስተዳድሩ የነበሩት ሁኔታውን አገናዝበው አራዝመው ያውቃሉ። ኦኬ በሰኔ የሚደረገውን ወደ መጨረሻ አንፋቀቁበት። ግንቦት ነው በአብዛኛው ፈተናዎች ይካሄዱ የነበረው። ይህንን ማንፋቀቅ ማሸጋሸግ ጥሮም የተለመደ ነው። የተጨባጩን ሁኔታ እና አንድም ዜጋ ከዚህ ሳይጠቀም እንዳይቀር ጥረት ማድረግ አለበት። ይህንን ፈተና የሚወጣው አካል ይሄ የለህ ጉዳይ አይደለም። ህዝብን የማገልገል ጉዳይ ነው። እዚህ የቀረበው ምናልባት ወጣቶች በ ምንድነው ኦሮሚያ ክልል ነው በነበረ ሁለተኛ ደረጃ ተማሪዎች አካባቢ የቀረበው ጊዜ ይራዘምልን የሚሉት ጥያቄ ተገቢ ጥያቄ ነው። ማንም ሊና ያለው ሰው ነው። ግንቦት 22 ተጀምሮ የነበረው ፈተና መቋረጡ ቅሬታ የፈጠረባቸው አካባቢዎችም አሉ። ጊዜያችን እንዲባክን፣ ሞራላችን እንዲነካ ተደርጓል ያሉ ቪኦኤ ያነጋገራቸው አንዳንድ የአዲስ አበባና የሌሎች የአገሪቱ አካባቢዎች ተማሪዎች ቅሬታቸውን መግለጻቸው ይታወሳል። ካለፈው ህዳር ጀምሮ የተቃውሞ እንቅስቃሴ በተካሄደበት የኦሮሚያ ክልል ግን ሁኔታው የተለየ ነው። ቀደም ብሎም ቢሆን የፈተናው ጊዜ እንዲራዘም ጥያቄ ሲያቀርቡ ባለስልጣናትን ሲወተውቱ መቆየታቸውን ነው ተማሪዎች የጠቆሙት። ይህ የኦሮሚያ ክልል ተማሪዎች ቅሬታና ጥያቄ ግን በመንግስት የመገናኛ ብዙኃንም ሆነ በትምህርት ሚኒስቴር ባለስልጣናት ሲጠቀስ አይሰማም። የፈተናውን መውጣትና የሂደቱንም መታወክ አስመልክተው ለመንግስት የመገናኛ ብዙኃን አስተያየት የሰጡት የትምህርት ሚኒስትር ሽፈራው ሽጉጤም እንደ ፕሮፌሰር በየነ ሙያዊ አሰራር ላይ አላተኮሩም። እርሳቸው እንዳሉት እስካሁን እንዲህ አይነቱ ሁኔታ ያልተከሰተው በህዝብ የህዝቡ ባህል ምክንያት ነው። እስካሁን የእኛ ሀገር ከሌላ ሀገር በተለየ ሁኔታ የፈተና ስርቆት እንደዚህ በሰፊ በሆነ መንገድ እና አጠቃላይ ስርዓቱን በሚያውቅ መንገድ ያልተከሰተው የህዝባችን ባህል የህዝባችን ስነ ምግባር ይህንን ስለማይፈቅድ ነው። ይሄ በእርግጥ ማረጋገጥ የሚቻለው ትናንትና ጉዳዩ ከተከሰተ በኋላ ይህን ጉዳይ እኛ ፈጽመናል ብሎ ኃላፊነት የወሰዱ አካላትን እንኳን በከፍተኛ ተቃውሞ ነው ህዝቡ የተቃውሞ ይሄ በጣም በጣም ሊበረታታና ሊደገፍ የሚገባ ነው። አሁንም ህዝቡ ይህንን መልካም ባህል ይህንን መልካም እሴት በመጠበቅ ከዚህ በኋላም የልጆቻችን የቀጣዩ ዘመናችን እድል ፈንታ የሚወስኑ ወጣቶቻችንን እድል ፈንታ ላይ በሚነሱ ሞራል በጎደላቸውና ጎጂ በሆነ መንገድ በሚንቀሳቀሱ ወገኖች ላይ ህዝቡ አሁን የጀመረውን የተቃውሞ ስራ አጠናክሮ መቀጠል ያለበት። ለፈተናው መውጣት ኃላፊነቱን የወሰዱ ወገኖች ግን በእንደዚህ አይነት አገላለጾች አይስማሙም። የተፈጸመው ተግባርም ስርቆት አይደለም ባይ ናቸው። ቪኦኤ ሰሞኑን ያነጋገራቸው የኦሮሚያ ሚዲያ ኔትወርክ ዋና ስራ አስኪያጅ አቶ ጃዋር መሐመድ ይሄንኑ ነበር ያብራሩት። በመጀመሪያ ደረጃ ፈተናው ተሰረቀ የሚለው ቃል ትክክል አይመስለኝም። ፈተናው አልተሰረቀም። መስረቅ ማለት አንድን ንብረት የግለሰብ የቡድን ንብረት ወስዶ በድብቅ ወስዶ በድብቅ መጠቀም ማለት ነው። ይሄ የተደረገው የሰላማዊ ትግል አካል የሆነው ኢንተርቬንሽን የምንለው ፈተናውን ከአብጥቶ ለሁሉም ሕዝብ ለተወሰነ ቡድን ወይም ለተወሰነ ተማሪ ሳይሆን ለሁሉም በመበተን ፈተናውን የማስቀረት እርምጃ ነው የተወሰደው። ይህ እንግዲህ የመጨረሻው እርምጃ ነው። ባለፈው እንደተናገርነው ከዛ በፊት የማሳመን የውትወታ የአቤቱታ ሁሉም ሙከራ የተደረገው ከዛ በኋላ የተወሰደ ነው። ትምህርት ሚኒስቴር አዲስ ያወጣው የ12ተኛ ክፍል መልቀቂያ ፈተና መርሃ ግብር ሌላ ቅሬታ ተጨማሪ አስተያየት እያስከተለ ነው። አዲሱ መርሃ ግብር የሚውለው በረመዳን ወር መጨረሻና በኢድ አካባቢ መሆኑ ነው የዚህ ቅሬታ መነሻ። የትምህርት ሚኒስትሩን ተጨማሪ አስተያየት ለማግኘት ሰሞኑን ያደረግኩት ጥረት አልተሳከም ሚኒስትሩ ሽፈራው ሽጉጤ ለቃለ መጠይቅ ከተገኙ ከተጨማሪ ዘገባ ጋር እመለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።